ከኢኮኖሚው ዓለም ኢትዮጵያ በበርበራ ወደብ 19 በመቶ ባለድርሻ ሆናለች። ባለፈው ሳምንት በተባበሩት አረብ ኤሚሬቶች በተፈረመው ስምምነት መሰረት ዱባይ ወርልድ የተባለው ዓለም አቀፍ የወደቦች አስተዳዳሪ ኩባንያ 51 በመቶ፣ የሶማሌላንድ መንግስት ደግሞ ቀሪ 30 በመቶ ድርሻ ባለቤቶች ናቸው። በኢትዮጵያ በኩል በዱባይ ተገኝተው ስምምነቱን የፈረሙት የትራንስፖርት ሚኒስትሩ አቶ አህመድ ሺዴ ነበሩ። አንድ አመት ከዘለቀ ድርድር በኋላ ከሶማሌላንድ የወደቦች አስተዳደር ና ከዲፒ ወርልድ ጋር የበርበራ ወደብን በሽርክና ለማልማት ለኢትዮጵያ 19 በመቶ ድርሻ ከሚሰጥ ስምምነት ላይ ደርሰናል። ስምምነቱም ኢትዮጵያ በሕዝብ ብዛቷና ና በኢኮኖሚዋ እያደገ ላለው የውጭና ገቢ ንግድ ተጨማሪ የማጓጓዣ በር እንድታገኝ ይረዳል። ከዚህ በተጨማሪ በርበራ ወደብና በአካባቢው ልማት ኢትዮጵያ የሚኖራት ተሳትፎ የኢኮኖሚ እድገት ለማምጣትና ለሶማሌላንድ እና ለኢትዮጵያ ሕዝቦች ተጨማሪ እድል ለመፍጠር ይረዳል። የአፍሪቃ ህብረትን ጨምሮ ከዓለም አቀፉ ማህበረሰብ እውቅና ባታገኝም ነፃነቷን ባወጀችው ሶማሊላንድ የሚገኘው የበርበራ ወደብ በቂ መሰረተ ልማቶች የሉትም። በምህፃሩ ዲፒ ወርልድ ተብሎ የሚጠራው የዱባይ የወደቦች አስተዳዳሪ ኩባንያ የበርበራን ወደብ ለማልማትና ለማስተዳደር ውል ከገባ ከአንድ ዓመት በላይ አልፎታል። ኩባንያው ከሶማሊላንድ መንግስት ጋር ለ30 ዓመታት የሚዘልቅ ስምምነት አለው። የወደቡን መሰረተ ልማቶች ለመገንባትና ለማስፋፋት እስከ 44 ሁለት ሚሊዮን ዶላር የሚደርስ ገንዘብ ተመድቦለታል። ኢትዮጵያ በበኩሏ ወደቡ ለመጠቀም የሚያስፈልጓትን መሰረተ ልማቶች ትገነባለች። የሶማሊላንድ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ዶክተር ሳድ አልሽሬ ውጥኑን አገራቸው የገጠሟትን የስራና የመዋዕለ ንዋይ እጦት ችግሮች መፍታት የሚችል እጅግ ጠቃሚ እቅድ ብለውታል። በሶማሌላንድ በኢትዮጵያ መንግስትና በዲፒ ወርልድ መካከል ስምምነት የፈረምንበት የዚህ ታሪካዊ ሁነት አካል በመሆን እጅግ ተደስቻለሁ። የበርበራ ወደብን አቅም በማሳደግ ከኢትዮጵያ ብቻ ሳይሆን ከአጠቃላይ ከቀጠናው ሀገራት እየጨመረ የመጣውን የመርከቦች ምልልስ ማስተናገድ እንዲችል እጅ ለእጅ ተያይዘን በብሪታንያው ቻንታም ሃውስ የጥናትና ምርምር ማዕከል የአፍሪቃ ክፍል ባልደረባው አህመድ ሱሌማን እንደሚሉት ስምምነቱ አሁን ይፈረም እንጂ የሚጠበቅ ነበር። በቅርቡ ከተካሄደው ምርጫ በፊት በሶማሌላንድ ምክር ቤት በተቃዋሚዎችና በመንግስት መካከል በጉዳዩ ላይ ውይይት መደረጉን ተንታኙ ያስታውሳሉ። የበርበራ ወደብን በሽርክና ለማልማት የተፈረመው ስምምነት ለሶማሌላንድና ለኢትዮጵያ ከፍ ያለ ጠቀሜታ ቢኖረውም ሶማሊያ ግን ደስተኛ አይደለችም። በግልጽ የሚታወቀው አንድ ነገር የሶማሊያን ግዛት ግምት ውስጥ ባላስገባ እንዲህ አይነት የልማት እቅድ የሶማሊያ ፌዴራላዊ መንግስት ደስተኛ አይደለም። ይሁንና የሶማሌላንድ መንግስት ከሌሎች አገሮች ጋር ወዳጅነት መስርቷል፣ የንግድ ስምምነቶችም ፈጽሟል። ይህ የወደብ ስምምነት ለሶማሌላንድ መንግስት በተለይ በኢኮኖሚውና በመሰረተ ልማት ግንባታ ረገድ እጅጉን ጠቃሚ ነው። በአሁኑ የሽርክና ስምምነት ያወቅነውና ነውና ኢትዮጵያ ባለድርሻ በመሆኗ የተንጸባረቀው ወደቡን ለማልማትና ለቀጠናው ትስስር የኢትዮጵያ ኢኮኖሚ እጅጉን ጠቃሚ መሆኑን ነው። ስምምነቱ በተፈረመ ማግስት የሶማሌላንድን ሉዓላዊነት ከማትቀበለው ሶማሊያ ዘንድ የነበረው ምላሽ በዶክተር ሳድ አልሽሬ ደስታ ላይ ውሃ የሚቸልስ ነበር። የሶማሊያው ጠቅላይ ሚኒስትር ሐሰን አሊ ሃይሬ በሰጡት መግለጫ ሶስትዮሹን ስምምነት ጎዶሎና ሰላማ ጥቅም የለሽ ብለውታል። የሶማሊላንድ ፕሬዝዳንት ሙሴ ቢሂ አብዲ በበኩላቸው ስምምነቱ አዲስ አይደለም ሲሉ ምላሽ ሰጥተዋል። የፕሬዚዳንቱ ቢሮ ባወጣው መግለጫ የአሁኑ ሽርክና የሶማሊላንድ መንግስት ከዱባይ የወደቦች አስተዳዳሪ ኩባንያ ጋር ከዚህ ቀደም የፈረመውና በአገሪቱ ምክር ቤት የጸደቀው ስምምነት ተቀጥላ መሆኑን በመግለጽ አገራቸው የቀረበባትን ወቀሳ ውድቅ አድርገዋል። ለሚቀጥሉት ሰላሳ ዓመታት የበርበራ ወደብን የሚያስተዳድረው ዲፒ ወርልድ ተጨማሪ የመርከብ መቆሚያዎች የመገንባት ውጥን እንዳለው አስታውቋል። የወደቡን አገልግሎት አሰጣጥ ለማቀላጠፍ ዘመናዊ መሳሪያዎች ይዘጋጃሉ። የኩባንያው ዋና ስራ አስፈጻሚ ሱልጣን ቢን ሱላዬም ስምምነቱ በተፈጸመበት ወቅት ባደረጉት ንግግር ከኢትዮጵያ ጋር የገቡበትን ሽርክና ደጋግመው አድንቀዋል። ለኢትዮጵያ፣ ለሶማሊላንድ፣ ለተባበሩት አረብ ኤምሬቶችና ለዲፒ ወርልድ ታሪካዊ ቀን ነው እዚህ አስደናቂ እቅድ መሳተፋችን ኩራት ነው። ኢትዮጵያም የውጥኑ አንድ አካል መሆኗ ደግሞ ብዙ አቅምና ጥንካሬ ይሰጠናል። ኢትዮጵያም ከ110 ሚሊዮን በላይ ሕዝብ ያላት ትልቅ ሀገር ናት። የሀገሪቱ እድገትም በዓለም ፈጣን ከሚባሉት አንዱ ነው። የኢትዮጵያን እድገት የሚፈትነው ትልቁ ጉዳይ የወደብ እጦት ነው። ኢ ሱልጣን ቢን ሱላይም የሚመሩት ዲፒ ወርልድ ከ40 በላይ በሚሆኑ አገሮች ከ78 በላይ የባህርና ደረቅ ወደቦች የሚያስተዳድር ግዙፍ ኩባንያ ነው። ኩባንያው የበርበራ ወደብን ለ30 ዓመታት ለማስተዳደር ሲዋዋል በኢትዮጵያ ገበያ ላይ አተኩሮ ይመስላል። ዋና ስራ አስፈጻሚው ሱልጣን ቢን ሱላይም የኢትዮጵያን የህዝብ ቁጥርና የኢኮኖሚ ዕድገት እየጠቀሱ የወደቡን አስፈላጊነት ለማጉላት በተደጋጋሚ ጥረት አድርገዋል። ዲፒ ወርልድ በአፍሪካ ቀንድ እ ያስገባው ግን በሶማሌላንድ ብቻ አይደለም። ላለፉት ዘጠኝ ዓመታት በጅቡቲ የዶራሌ ወደብን ሲያስተዳድር ቆይቷል። ኩባንያው ወደቡን ለሰላሳ ዓመታት የማስተዳደር ውል የነበረው ቢሆንም ባለፈው ሳምንት የጅቡቲ መንግስት ውሉን ሰርዞ ወደቡን ወርሷል። ወደቡ በተለይ ለኢትዮጵያ የላቅ አገልግሎት ይሰጣል። የጅቡቲ መንግስት ውሉን የሰረዘው የአገሪቱን ሉዓላዊነት የሚጻረር ይዘት ስለተገኘበትና ብሔራዊ ጥቅሟን ስለሚጎዳ እንደሆነ ገልጿል። ውሳኔውን አምርሮ የተቃወመው ኩባንያው ጉዳዩን ወደ ዓለም አቀፍ ገላጋይ መውሰዱን ገልጿል። ጅቡቲ የዱራሌ ወደብን የቀማችው ለቻይና አሳልፋ ልትሰጥ ነው የሚል የስጋ ድምፅ ከወደ አሜሪካ ተሰምቷል። ብራድሊ ባየርን የተባሉ የአሜሪካ ምክር ቤት አባል ለሀገሪቱ መከላከያ ሚኒስቴር በጻፉት ደብዳቤ ቻይና በቀጣናው የምታሳድረው ተጽዕኖ እንዳሳሰባቸው ገልጸው ተፎካካሪያቸው የዱራሌ ወደብን ካገኘች የከፋ ጣጣ እንደሚያስከትል ገልጸዋል። ዲፒ ወርልድ በሶማሊላንድ ኢትዮጵያን ሸሪክ ያደረገ የወደብ ልማት ውስጥ መግባቱ ሁለቱን ወገኖች ያቃቃረ ጉዳይ ሳይሆን አይቀርም የሚሉም አልጠፉም። የተባበሩት አረብ ኤሚሬቶች በጅቡቲ የጦር ሰፈር ለመገንባት ያቀረበችው ጥያቄ በጅቡቲው ፕሬዝዳንት ኦማር ጌሌህ ውድቅ ስለተደረገ ነው የሚልም ምክንያት አለ። አህመድ ሱሌማን እንደሚሉት ኩባንያው የተባበሩት አረብ ኤሚሬቶች በቀጠናው ለጀመረችው ተጽዕኖ የኢኮኖሚ ኃይል ሆኖ እያገለገለ ይገኛል። በተለይ ከአረብ አብዮት በኋላ የተባበሩት አረብ ኤምሬቶች በመካከለኛው ምስራቅ በውጭ ፖሊሲ ረገድ ጥቅሟን ለማስጠበቅ ገፍታ መሄድ ጀምራለች። በአንድ በኩል ስትመለከተው እነ ግብፅና ሊቢያ የፈጠሩትን ክፍተት የመሙላት አዝማሚያ ነው። አገሪቱ ካሏት መደራደሪያዎች አንደኛው ኢኮኖሚያዊ አቅሟ ነው። ዲፒ ወርልድ የዚያ ማሳያ ነው። ኩባንያው አህጉር አቋርጦ ጭነት የሚያጓጉዝ ትልቅ ኩባንያ ነው። በእርግጥ ዲፒ ወርልድ የንግድ ኩባንያ ነው። ኩባንያው በአፍሪካ ቀንድ የሚያደርገውን መስፋፋት ስንመለከት ግን የንግድ እንቅስቃሴና አገሪቱ ልታሳካው የምትሻው ስልታዊ ጥቅም መቀላቀላቸውን እንታዘባለን። ኢትዮጵያ በአፍሪካ ቀንድ ዛሬም አማራጭ ወደቦች ማፈላለጓ ባይቀርም አብዛኛው የገቢና የውጭ ንግዷ የሚከወነው በጅቡቲ በኩል ነው። የአገልግሎት ክፍያ መናርና የእቃ ክምችት መጨመር በተደጋጋሚ የሚሰሙ ፈተናዎች ናቸው። የኢትዮጵያ መንግስት ከዚህ ቀደም ከሶማሌላንድ ባሻገር የሱዳን ወደቦችን ጭምር የመጠቀም ፍላጎት እንዳለው በተደጋጋሚ ቢገልጽም በጅቡቲ የሚታየውን መደራረብ ግን ማቅለል የቻለ አይመስልም። ኢትዮጵያ ከመቶ ሚሊዮን በላይ ህዝብ፣ እያደገ የመጣ ኢኮኖሚያዊ ሀይልና መሰረተ ልማት አላት። የራሷን የማምረቻ ዘርፍ ለመገንባት ጥረት በማድረግ ላይ ትገኛለች። ለዚህም ከፍ ያለና የተሻለ የወደብ አገልግሎት ያስፈልጋታል። ኢትዮጵያ ሌሎች በቀጠናው የሚገኙ ወደቦችን የመጠቀምና ልማታቸውን የመደገፍ ፍላጎት አሳይታለች። የኢትዮጵያ መንግስት ከወጪና ገቢ ንግዱ 30 በመቶ በበርበራ በኩል እንዲሆን ፍላጎት አለው። ስለዚህ ለሶማሌላንድም ሆነ ለኢትዮጵያ መንግስታት እጅጉን ጠቃሚ ነው። መቀመጫውን በዱባይ ያደረገው ዲፒ ወርልድ ኩባንያ በሶማሌላንድ ከበርበራ ወደብ አቅራቢያ ነፃ የንግድ ቀጠና ለመመስራት ተጨማሪ ስምምነት ፈርሟል። የንግድ እንቅስቃሴና መዋዕለ ንዋይን ማበረታታት፣ እንደዚሁም ለአገሬው ሰው የስራ ዕድል መፍጠር ዋነኛ ግቦቹ ናቸው ተብሏል። አድማጮች የዛሬውን መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።